የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ኮዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም፣ እንዴት አመሻችኋል? አስጋቢና ቤ የእሁድ ምሽት የንቃት መሰናደውን ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረመኔ አቀናባሪያችሁ ደግሞ ኤሌሰስ አስማረ። እኔ ያገኘው ሌሎች እህቶች ቢያገኙት ኑሮ ምን ይሰሩበት ነበረ። ትምህርት ብቻውን ሕይወት አይሆንሽም። ሌሎች ነገሮች ላይ ማብረሽ ካላደግሽ ማለት ነው የሰማችሁት ዶክተር ጸጋነሽ ውባለን ነው። ጊልድ በተሰኘ መተግበሪያ ላይ ኢትዮጵያውያን ምሁራን ሴቶች የራሳቸውን አስተዋጽኦ እንዲያደርጉና ለጠ ብቁ እንዲሆኑ የሚያደርግ የድረገጽ መድረክ ከፍተዋል። ከዶክተር ጸጋነሽ ጋር ያደረኩትን ቆይታ እንደምትወዱት ተስፋ አደርጋለሁ። የሙዚቃ ምርጫም አለን። አብራችሁን ትቆዩ ዘንድ በትህትና እየጋበዝን ዶክተር ጸጋነሽ ራሷን ከምታስተዋውቅበት ይጀምራል። ስሜ ጸጋነሽ ዋለ ታምራት ነው። ዶክተር ጸጋነሽ ይላሉ፣ እኔ ግን ጸጋነሽ ብቻ ነው የምፈልገው። እሺ፣ ለምን ይሆን እንደዛ? ጸጋነሽ ብቻ ገና አልተሰራውበትም። እሺ፣ ያደግኩት ኢትዮጵያ ነው። የመጀመሪያ ዲግሪን በኢኮኖሚክስ ከሐዋሳ ዩኒቨርሲቲ ሰርች እዛ ሁለት አመት ረዳት ምሩቅ ሆኜ እንደ ጀማሪ መምህር ካገለገልኩ በኋላ ወደ አዲስ አበባ ለማስተርስ እንደሄድኩ እዛው እያለው ነው የዴንማርክ ስኮላርሽፕ ላገኘሁኝ። በግብርና ስነምጣኔ ወይም አግሪካልቸራል ኢኮኖሚክስ የሚባለው እሱን ላጠና ዴንማርክ መጣሁኝ። አሁንም የምኖረው እዚሁ ዴንማርክ ነው። እንግዲህ አሁን ዛሬ ያገናኘን የኢትዮጵያን ሲስተርሁድ ወይም ደግሞ የኢትዮጵያውያን እህተማማችነት የተሰኘው በድረገጽ ላይ የከፈትሽው መድረክ ነው እና ይሄ መድረክ ለመመስረት ያነሳሳሽ ምንድን ነው? እንዴት ስኔት ያመሰረተው የኢትዮጵያዊ እህታማችነት ለሰብአዊና ሙያዊ እድገት ወይም ብልጽግና እንደ መነሻ እየተጠቀምነው ስም ነው። እንግዲህ እንደ መነሻ የሆን ሆኝ ከልጅነቴ ጀምሮ ባደኩበት አካባቢ በገጠሪቱ የኢትዮጵያ ክፍል ና ያደኩትና ትመማር እየፈለጉ ከአቅማቸው በላይ በሆኑ ምክንያቶች ቋረጡ ወይም ጭራሹን ትምህርት ቤት የመሄድ እድል ያላገኙ ብቶችን የቅርብ ጓደኞችም እያለቀሱ ሲቀሩ እያየሁ ነው ያደኩት እና በተቻለ መጠን አስተዋፅኦ ላደርግበት የሚችለውን መንገድ አስብ ነበር በልጅነት አይምሮ ወይም እና የሀገር ቤት ያለውን ትምህርት ተምሬ ወደ አውሮፓ ከመጣሁ በኋላ አሁን ወደ ዘጠኝ ዓመት ሊሆነኝ ነው። እዚህም እያለሁ የማያቸው የምሰማቸው ነገሮች ለምሳሌ በአረብ ሀገር ያሉት ያሉ እህቶቻችን ሰብዓዊ ክብራቸው በሚረገጥበት ሁኔታ እንደምንሰማው ማለት ነው። ለሕይወታቸው እጅግ አደገኛ በሆነ አኗኗር እየኖሩ ግን የሚያገኙትን ገንዘብ ለወገን የሚልኩ በተለያየ መንገድም ብዙ ብዝበዛ የሚደረግባቸውና ወደ ሀገር ቤት ተመልሼስ ምን ሆናለሁ? ይህን እያሰቡ ከስደት ወደ ስደት የሚኳትኑ ቶችን ስሰማ ያመኛል። የከፍተኛ ትምህርት ተቋማት ምሩቃን ሆነው ደግሞ በኢኮኖሚ ወዳደጉት ወደሚባሉት ሀገሮች ስራቸውን ትምህርታቸውን ትተው ከሀገር ቤት መጥተው እዚህ ግን በሙያቸው መቀጠል ስለሚከብዳቸው ምንም የትምህርት እድል ላላገኙ ሰዎች የሚሆነው ስራ ላይ ይሰማሩና ረጅም ጊዜ ያልፍባቸዋል። በዛው የሚቀሩም አሉ። ያንን ስራ እስከሚያገኙም ድረስ ብዙ የሚጨነቁ እህቶችን አይቻለሁ። እዚህ አገር ቤትም ባለው ደግሞ በስራ ላይ በነበርኩበት ጊዜ ሀዋሳ ስሰራ በተለያየ መልኩ ያገኘኋቸው እህቶች የማደግ አቅም ያላቸው ግን በጀመሩበት ደረጃ የሚቀሩ ወይም ደግሞ አንዱን የመሰላሉን ረድፍ ለመውጣት ረጅም ጊዜ የሚወስዱባቸው እህቶችን አያለሁ። እዚህ እዚ ዴንማርክ በቆየሁበት ጊዜ ደግሞ ከአንድም በላይ ብዙ ድርብርብ ክህሎቶች ወይም ሙያዎች ያሏቸው ለምሳሌ የደጥበብ ባለሙያዎች የሆኑ የሰለጠነ አሰራር ቢጨመርበት ሙያ ሆኖ ለገበያ የሚቀርብ ክህሎት እያላቸው ግን በቴክኖሎጂ አጠቃቀሙ ስላልተካኑበት ለገበያ የሚቀርብበት መንገድ ደግሞ ድንግዝግዝ ስለሚሆንባቸው ምንም እንደሌላቸው የሆኑ እየተሰማቸው እየሆኑም ያሉ እህቶችን አይቻለው። እዚህ ባለውበት ሁኔታ እና የሆነ የተባበረ ስራ ብንሰራ ብዙ መለወጥ እንችላለን ለራሳችንም ለሌሎችም መሆን እንችላለን ብዬ አስብ ነበር እና ምንድን ነው ችግሩ ብዬ ዋና ዋና ማነቆዎችን ለመረዳት ስሞክር፣ በተለይ በዲያስፖራው ባሉ ትህቶች ዲጂታል ክህሎት ማለት ነው፣ መብትና ግዴታቸው ወይም ተምረው ለመለወጥ ያለውን አማራጭ ካለማወቅ የተነሳ ጊዜ ያልስባቷል ያልሰብናለን ይንም ያካትታል እና ኔትወርክ ደግሞ ያጥራል። ብዙ ኢትዮጵያውያን በሁሉም የዓለም ክፍሎች ተሰማርተን እያለን ግን ለእድገት፣ ለትምህርት ተባብሮ ለማድረግ አላለም ኢትዮጵያዊነትን መሰረት ያደረገ ኔትወርክ ያጥረናል። ሌላው ደግሞ ያየሁት ብንቀይርም ምንም ያልተለወጡ ታሪካዊ ገጽታ የተሰጣቸው ግን ጎታች የሆኑ አመለካከቶችና ና አስተሳሰቦች አሉ። አማራጮችን አሟጠን እንዳንጠቀም እያደረጉን እኛን በውስጣችን አስገብተናቸው እንቅፋት የሆኑን ማለት ነው እና አካባቢውን በደንብ ካለመረዳትም የተነሳ ሊሆን ይችላል። ለመሞከር፣ ለመሳሳት እና አማራጮችን ለመጠቀም ቆራጥነት የማጣት ነገር አያለው፣ አንዳንዴ እንዲሁ በምታዘበው። እና ትልቅ ስጋት የሚሆነኝ ግን ይሄ የዲጂታል ነገር ነው። አሁን ሁሉ ነገሮች ወደ ቴክኖሎጂው እያደገ እየበለጸገ በሚሄድበት ጊዜ ብዙ ነገሮች ዲጂታል እየሆኑ ነው እና ይሄን ክህሎት ካላዳበርን አገር ቤት ያለነውም በየቦታው ያለነውም ወደኋላ የሚያስቀረን ትልቅ ስጋት ነው። እኔ በማህበራዊ ሚዲያ ስከታተል ሊንክዲን ወይም እንደዚህ ከትምህርት ጋር የተገናኙ ነገሮች ላይ የሚሰሩ እህቶችን ሳገኝ ይይዛለሁ መረጃ። እና በኢትዮጵያ ውስጥም በየቦታውን ሴቶችም፣ ወንዶችም ሁሉም ማለት ነው በየ የተለያዩ የሙያ ዘርፎች የላቀ ደረጃ ላይ እየደረሱ በየግላቸው ከሚያደርጉት የላቀ ደግሞ አንድ ላይ ቢተባበሩና ቢቀናጁ ለሀገርም ለወገንም ፋይዳ ያለው አስተዋጽኦ የሚያደርጉ ባለሙያዎች እንዳሉ ስረዳ፣ ያለውን ቴክኖሎጂ እየተጠቀምን በተለያየ ዓለም ክፍሎች የምንኖረው አንድ ላይ የተባበርን መስራት እንችላለን እና እኔም የራሴን ስጦታዬን ለመረዳት እና የበኩሌን ደግሞ ጠጠር ለማስቀመጥ ጉዞ ስጀምር አባ ጊዜ ላልፋቸው የማልችላቸው ጥያቄዎች መመለስ ነበረብኝ እና ጥቂቶቹን አሁን ብነግርሽ እኔ ያገኘው ትንድል ሌሎች እህቶች ቢያገኙት ኖሮ ምን ይሰሩበት ነበረ? አሁን የት ይደርሱ ነበረ? ታዲያ እኔ ለምን አልሆንም የሚለው አለ ጥያቄ። ሁለተኛው ደግሞ ሀገር ቤት ያላቸውንም የሌላቸውንም በተለያየ መልኩ ደግፈው ሰጥተው ያስተማሩን ወገኖቻችን፣ ለእነሱ የሚጠቅም ዘላቂ ልማት የሚያመጣ ጠብ የሚል አስተዋጽኦ የሚደረገው ምንድን ነው? በተናጠልም ቤተሰብ ሊረዳ ይችላል፣ ግን ማህበረሰብ አጠቃላይ አሰራር እስካልተሻለ ድረስ እስካልተሻሻለ ድረስ ብዙ ዘላቂ ለውጥ የማምጣቱ ነገር አጠያያቂ ነው እና በተቀናጀ መልኩ ላስተማረን ማህበረሰብ አስተዋጽኦ ማድረግ የምንችለው እንዴት ነው የሚለው ሁለተኛ ጥያቄ ነበረ። ነው አሁንም ያልመለስኩት። ሶስተኛ ዋናው ጥያቄ የነገዋን ኢትዮጵያ ባላት ሀብት ካብራኳ በወጡ ልጆች ለማበልጸግ ምን ማድረግ እንችላለን የሚል ነው። አራተኛው ለሀገሬ ለወገን የሚጠቅም ነገር ምን ተምር ያለው የጋራ ስራ መጽት እነዚህም ሁሉ አንድ ላይ የሚያስተባብርልኝ ህብረት ለመፍጠር የመጀመሪያውን እርምጃ ለመውሰድ ወሰንኩኝ ማለት ነው። አላማዎች እነዚህ ናቸው። እሺ ያው ከተመሰረተ ጥቂት ጊዜ ነው። ግን እኔም ገጹን ባየሁት መሰረት በሳምንት ውስጥ በጣም እጅግ ብዙ የዓለም አቀፍ የትምህርት እድሎች እንዲሁም ደግሞ ራስን የማበልጸጊያ ስልጠናዎች፣ የስራ እድሎች እዛ ላይ ይለጠፋሉ እና ይሄንን ነገር እንዴት ነው ማስተናበሩ? ተጨማሪ ስራ አይሆንም ወይ ወይስ ሙሉ ጊዜ ስራ አድርገሽ ይዘሸዋል? ወገን ሁኔታ ነው። በፍጥነት ነው ብዙ ህቶች የተቀላቀሉትና አሁን ወደ አራት መቶ ሀምሳ አምስት አባላት ነው ያለ ነው። ሰባ ፐርሰንት የሚሆኑት ኢትዮጵያ ያሉ ናቸው። አብዛኛዎቹ የዩኒቨርሲቲ ምሩቃንና ከዛ በላይ ያሉ በተለያየ የስራ መስክ እና የሙያ እድገት ደረጃ ላይ ያሉ ናቸው። ያው ከጥቂት መጀመሩ የተሻለ ሊሆን ይችላል ብለን ስላሰብን ኃላፊነቶችን እየተከፋፈልን ነው እና ይሄ የስራ እድል የትምህርት እድሉ እዛ ላይ የምናጋራው እኔ ብቻ አይደለው የመልእክቱን ገመዱን አንዴ ከተፈጠረ በኋላ ሌሎቹም አባላት እዛ ላይ የሰሙትን ያዩትን የስራና የትምህርት ስደት እነሱም ያጋራሉ ማለት ነው። እኔ ብቻ አይደለሁም ያንን እየሰራው ያለው አንደኛውም፣ እስካሁን ከጀመርናቸው የልምድ ልውውጥ ነው፣ የተወሰኑ እህቶች የህይወትና የሙያ ተሞክሯቸውን አካፍለው። እንግዲህ አሁን ሴትአት አስፈላጊ የሚሆነው ከራስሽ ከህይወት ልምድ መምህር በነበርሽበት ጊዜም ከልጅነትሽም እንዲሁም ደግሞ ወደ ዴንማርክ ከመጣሽም በኋላ ካየሹው ነገሮች ጋር እንደሚያያዝ ነግረሽኛል። ግን እንደዚህ አይነት እድሎች ባለመኖራቸው የተሰናከሉ ያየሻቸው አጋጣሚዎች፣ ወይም ደግሞ እንደ ምሳሌ እንደ አብነት አርገሽ የምታነሻቸው ነገሮች ካለ ከዛ ጋር እያይዘሽ እስቲ ስለ ጠቀሜታው ንገሪኝ። መነሻ ከሆኑኝ እንደውም ቁርጥ ብያ የመጀመሪያውን እርምጃ እንድወስድ ያደረጉኝ በአካባቢ አንዱን ብነግርሽ ለረጅም ጊዜ እዚህ ዴንማርክ የቆየች ሀገር ቤት እያለች ግን የኮሌጅ ትምህርትና ከዛም ዓለም አቀፋዊ ተቋም ትሰራ የነበረች አንዲት እህት እዚህ መጥታ ያው በሙያዋ በቀጥታ መግባት አልቻለችም። ለጊዜው ያገኘችውን ስራ ስትሰራ ረጅም ዓመታት አለፉ እና ያ ጊዜ ከሄደ በኋላ እሷ እዚህ መቆየት ፈለገች። እዚህ መቆየት የሚያስችላት አማራጭ ግን አልሰራችበት። እዚህ እያለች ማለት ነው፣ ቋንቋውን መማር ትችል ነበረ አጭር ስልጠና ወስዳ ደግሞ በሙያዋ መስራት ትችል ነበረ። ግን እሱን መረጃውም ስላልነበራት ወደፊት ምን ይመጣል የሚለውንም ስላላሰበች ጊዜው አለፈና የመጨረሻ አጣብቂኝ ሁኔታ ላይ ገባች። ከዛ ያው የህግ አማካሪ ስታማክር አብሮ የመሆን እድል ነበረኝና። እኔም አላውቅም። እስከዛች ቀን ድረስ የኮሌጅ ትምህርት እንደነበረ ሀገር ቤት የሆነ በሙያዋ ትሰራ እንደነበረ አላውቅም ነበረ። ያኔ ስትነግራቸው ስሰማ ለእኔም በጣም አሳፈረኝ እና አጭር ስልጠና ግት ውስጥ ሊቀይር የሚችል ነገር ነው ወይም ያሉትን አማራጮች አንድ ሰው አንድ ቀን ሰላሳ ደቂቃ ወስዶ ቢነግራት ሊለወጥ የሚችል ነገር ነበር ግን በዛ ሰዓት አልቋል በቃ እና ያኔ በጣም ነበር ያዘንኩት ልረዳት ምንም አልቻልኩም ነበረ ጊዜው አልፏል ቀደም ብለን ብንነቃ ኖሮ ልትታገዝ የምትችል ለብዙዎችም የምትተርፍ ሆን ነበረ። በሙያ ብዙዎችን የምታገለግልና እንደዚህ እንደዚ አይነት ነገሮች ናቸው። አድማጮች ከዶክተር ጸጋነሽ ጋር እያደረግን ያለውን ውይይት እዚህ ላይ ገታ እናድርግና ሙዚቃ ሰምተን እንመለስ። i ማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የእሁድ ምሽት የጋቢና ቪ የንቃት መሰናደው ነው። የምሽቱ አስተናጋጃችሁ ኤደን ገረመው፣ አቀናባሪያችን ኤልያስ አስማረ፣ ክብር እንግዳችን ደግሞ ዶክተር ጸጋነሹ ባለናት ከሙዚቃው በፊት ዶክተር ጸጋነሽ የኢትዮጵያውያን እህታማችነት ለሰብአዊ ድጋፍና እድገት የተሰኘው ጊልድ ላይ የተመሰረተው መተግበሪያ ያለውን አላማ እንዲሁም የተጀመረበትን ምክንያት አጫውተውን ነበረ ውይይታችን ይቀጥላል ወደኋላ መለስ ስላረግሽና እስቲ የልጅነትሽ ጥቂት እስቲ በይኝ ተወልጄ ያደርኩት በገጠር አካባቢ ነው ደቡብ ጎንደር ላይጋይንት ወረዳ ውስጥ ሆኖ ደስኳ ይባላል እኔ ያደርኩበት ሰፈር ማለት ነው እና ከልጅነቴ ያደርኩት ጠንካራ ገበሬ ማህበረሰብ ውስጥ ነው። አምስት ዓመት እያለሁ ነው አባቴ በህይወተ ስጋ የተለዩን እና ከእናቴ ጋር ነው ያደርኩት። እናቴ እናቴ ስለሆነች ሳይሆን ጀግና ሴት ነች፣ ታታሪ ሰራተኛ፣ ብዙ ነገሮችንም ያስተማረችኝ። ገና አልያዝኩትም እንጂ ገና ልማር እየሞከርኩ እና ያው እድሜ ለትምህርት ሲደርስ ሰባት ስምንት አካባቢ ሲሆን በየቀኑ ተመላልሶ ሊደረስበት የሚችል ርቀት ያለው ትምህርት ቤት ተከፈተና በየቤተሰቡ አንዳንድ ልጅ መላክ አለባችሁ የሚል ትዕዛዝ ወጥቶ ነበረ እና በዛ ጊዜ የነበርነው ከእናቴ ጋር የነበርነው ሶስት ሴቶች ነን። ታላቅቴ የአስር አስራ አንድ ዓመቷ፣ እኔ ሰባት ስምንት እንደዛ ነበርን። ታናሽ ደግሞ ለትምህርት አልደረሰችም። ሶስታችን ነን እና ታላቄ በጣም ጠንካራ ሰራተኛ ነች ከልጅነቷ ጀምሮ ማለት እና እናቴ በግብርና ነው ምትተዳደረው በቤት ውስጥ ሴት ይሰራዋል የሚባለውንም በዱርም ወንዶች ይሰሩታል የሚባለውንም እሷ ናት የምትሰራውና ታላቅ እህቴ ቀኝ እጇ ናት ለእናቴ። እሷን ትምህርት ቤት መስደድ ትችልም እና እኔ ነኝ የሄድኩት። ያኔ ምን እንደሆነ ባይገባኝም ብቻ ትልቅ ፍላጎት ነበረኝ ለትምህርት። ከበሬታም አለኝ፣ ፍላጎትም አለኝ። እንዲያውም እንደ እዛ እንደ ገጠር ልጅ የገጠሩ የግብርናው ስራ ላይ ጎበዝ አልነበርኩ። በቃ ትምህርት ብቻ ነው የሚታየኝ እና እስከ ስድስተኛ ክፍል እዛ ከተማርን በኋላ በየቀኑ እየተመላለስን ወደ ሰባተኛ ስናልስ ግን ተመራን ስልንደርስበት የምንችለው ትምህርት ቤት አልነበረም። ወደ ሌላ ቦታ መሄድ ነበረብን። የገጠር ከተማ ቅርብ የሚባለው በእግር ጉዞ ቢያንስ የስድስት ሰዓት መንገድ የሚያስኬድ ነው እና እዛ ቤት ተከራይተን መኖር ነበረብን። ሄድን። ክምር ድንጋይ ይባላል። እዛ ሄድን ቤት ተከራይተን በእርግጥ መጀመሪያ ላይ በቤተሰቦቻችን በኩል ጓደኛሞች የነበሩ ሰዎች እዛ ትምህርት ጋር ስለነበሩ እነሱ ከክፍላቸው አንዷን ሰጡን። ያጎቴ ልጅ አለች፣ ከሷ ጋር ሆነን ከሰባት እስከ አስር ያለውን እዛ ተማርን ማለት ነው እና በመሀል በተለያዩ ምክንያቶች ለአቋርጥ የነበርኩባቸው ጊዜዎች ነበሩ እና ሳስበው ይገርመኛል። በቃ እናቴ ምን አለበት በቃ አቋርጮ ብትለኝ ያለምንም ጥርጥር አቋርጠው ነበረ። ግን አንድ ቀን እንዲያውም ደብተሬ ልብሴን ሁሉ ይችላ ሄጄ መልሳኛለች እናቴ አንድ ጊዜ ሞክሪ እንደገና ብላ እስከ አስረኛ ክፍል ከተማርኩ በኋላ እንግዲህ አስረኛ ሲጨርስ ትልቅ ጥያቄ ነበረብኝ ነው እኔ ወይ መሰናዶ ትምህርት ቤት ነው የሚጀምረው ወይም ደግሞ ሁለተኛው ነርስ ሶስተኛው ደግሞ የግብርና ልማት አግሪካልቸር ኤክስቴንሽን የሚባሉት ማለት ነው እነሱ ሶስቱ ነበሩና አስራ አንድ እና አስራ ሁለት ደግሞ ከነበርንበት ክምር ድንጋይ የሚባለው ቦታ ደግሞ የለም፣ ሌላ ቦታ መሄድ አለብን። ርቀት በሳምንት ተመላልሰን የምንሄድበት ቦታ አይደለም። በቃ በትራንስፖርት ነው የሚሄደው። የሚቻል አለ መሰለኝም፣ ከበደኝ እና ይከፋኝ ነበር የእውነቴን። ግን ያለው ሁኔታ የሚያስቀጥለኝ አይደለም እና ግን እንደምንም በጥሩ ውጤት ማለፍ አለብኝ፣ መጨረስ አለብኝ ብዬ አስብ ነበረ እና ወደ መጨረሻ አካባቢ አንድ ቀን በእረፍት ሰዓት ነው የባይሌጅ መምሬን አገኘኋቸው። ከሁለት ጓደኞቼ ጋር ሆነን እና ልጆች ምንድን ነው የምታስቡት? እንግዲህ የአስረኛ ክፍል ሊያልቅ ነው ምንድን ነው ሲሉን ዝም አልኩ። በቃ ደረግኩኝ፣ እነሱ ሲናገሩ፣ አሁንም ደግሞ ጠየቁኝ። አይ እኔ መማር እፈልጋለሁ፣ ግን አልችልም አልኳቸው፣ አስረዳኋቸው። እናቴ ናት ያስተማረችኝ። ከዚህ በኋላ ተመላልሳ ስልቅ የምታቀብለኝም አይደለችም፣ አልችልም። ስለዚህ በአጭር ጊዜ መንግስት እየከፈለኝ ስልጠናውን ወስጄ ራሴን መቻል ቤተሰቦችን መደጎም መቻል አለብኝ አልኳቸው። ከዛ በኋላ ለካ ሄደው መምህራኑን ነግረዋቸው መምህሮች እኛ እናስተምራታለን ከደሞዛችን እየቆረጥን የምትፈልገው ቦታ ሄዳ ተቀምጣ ትምህርቷን ብቻ ስማር እኛ የሚያስፈልጋትን ነገር እናወጣለን ብለው ወስነዋል። እና የአስረኛ ክፍል ውጤት መጥቶ ባለው የምዘና ሂደት የተሻለ ውጤት ያመጡ የሚባሉትን ልጆች የሚሸለምበት ቀን ነበር። እና እዛ ላይ እንደተሰጠን የሽልማት ወረቀቱ በኋላ ደግሞ እንደገና ተጠራሁኝ። ምንድን ነው ስል ከዛ ተነስተው የትምህርት ቤቱ ርዕሰ መምህር ያው ብዙ አቅም አላት ብለን የምናምንባት ልጃችን መማር መቀጠል እየፈለገች ግን በቤተሰቦቿ አቅም ማነስ ምክንያት እንደማትችል ሰምተናልታለና ሰምተናልና እኛ ልናስተምራት ወስነናል። አሁንም እንደ ማበረታቻ እንዲሆናት ሽልማት በሽልማት መልክ የሰበሰብንላት አለ ብለው ሲናገሩ ልነግርሽ አልችልም። የተሰማኝ ደስታም አለው ከበደኝ፣ ደግሞ ሰው ማስቸገረኝ፣ ግን ትምህርቴ ሊቀጥል እንደሆነ ተሰማኝ፣ ደስታ አሸነፈው ሁሉንም ማለት ነው። ከዛ በኋላ ነው እንግዲህ ወደ ኮሌጅ የሄድኩት ማለት ነው። እና ብዙ ሰዎች ደግፈውኛል፣ ስማቸውንም የማላስታውሳቸው። አሁን ለዚህ ቡድን ያለሽ ራእይና ዓላማ ምንድን ነው? እኔ የሚታየኝ ህጋዊ ተቋም ሆኖ አሁን በተነሳንበት በሴቶች ትምህርትና ሙያዊ እድገት ላይ ያተኮረ ብቁ ሴቶችን በያሉበት ቦታ ያላቸውን ስጦታ አሟጠው በአካባቢያቸው ያለውን እድል አሟጠው ተጠቅመው ብቁዎች፣ ንቁዎች ሴቶችን ለማፍራት የሚጠቅም ተቋም እንዲሆን ነው። በሀገር ቤትም የሚሰራውን ነገር የሚያስተባብር እዛ ቅርንጫፍ የሚኖረው ሀገር ተመዝግቦ ዋና ቦታው አንዱ ይሆን እና በየቦታው የሚሄዱትን አገልግሎት የሚሰጥ ለምሳሌ፣ ከኢትዮጵያ ወደ ሌላ ቦታ ለትምህርትም ለስራም የሚሄዱትን ቦታው ከመሄዳቸው በፊት ስለ ቦታው ተጨባጭ መረጃ የሚሰጣቸው፣ ቦታው በሚደርሱበት ጊዜ ደግሞ ባሉበት ቦታ እዛ የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን ኢትዮጵያን ለመርዳትም የሚያግዙ የተቀናጀ ድጋፍ እንዲያደርጉ ለምሳሌ አንዲት ተማሪ በስኮላርሽፕ ወደ ዴንማርክ ሀገር የምትመጣ ከሆነ እዛው እያለች ሌደርማ የተወሰነ መረጃ ይሰጣታል። እዚህ ከመጣች በኋላ ደግሞ በሙያዋ እንድትበረታ እህታዊ እና ሙያዊ እገዛ፣ እዚህ ብቸኝነት እንዳይሰማት ያሉትን አማራጮች እንድትረዳ፣ ራሷን እንድታሳድግ፣ ሌሎችን ማገዝን በምትችልበት አቅም እንድታድግ ሙያዊ ድጋፍም የሚያደርግላት ሰው ጋር የሚያገናኝ ከዛ በተጨማሪ ደግሞ የምርምር ስራዎችን የሚሰራ ጋር አካላቶች ጋር ደግሞ በፖሊሲ ዙሪያ ሊነጋገር የሚችል ጠንካራ ተቋም። ሴቶች ምን አይነት ያስተሳሰብ ለውጥ ማምጣት አለባቸው ትያለሽ ከተሞክሮሽ? እንግዲህ አብዛኛዎቹ የራሴ ገጠመኞች ነው የሚሆኑት። አገር ቤት ዓይን አፋር ልጅ ነኝ። ቤት ውስጥ ንቁ ተሳትፎ አላደርግም፣ ክላስ ውስጥ ማለት ነው። እና ዝም ማለትን እንደ ጥሩ ነገር አድርጌ ይዤው ነው ያደግኩት። ከትምህርት ቤት ስወጣ ደግሞ ያው ሕይወት በአንድ መስመር ብቻ አይደለችም። ሌሎች ማህበራዊ ተግባቦት፣ ራስን የመግለጽ ክህሎት፣ እነዚህ ላይ አላዳበርኩም እና አንዳንድ ገጠመኞች ነበሩ፣ በቃ ማንነቴን እንድረዳ ያደረጉኝ ማለት ነው። ትምህርት ብቻ አሁን ህይወት አይሆንሽም። ሌሎች ነገሮች ላይ ማብረሽ ካላደግሽ ማለት አውሮፓ መጥቼ ባለውም በትምህርት አሰጣጡ በስራ ቦታም የማየው የምንነበረ እኔ ሌሎች ሰዎች ተናገሪ እስከሚሉኝ እጠብቃለሁ። እዚህ ደግሞ እንደዛ አይደለም። በምችው መልኩ ራሴን ለማሳደግ መጣር ጠቃል አደለ የተሰጠኝ ብዙ ነገር አለ ያልተጠቀምኩበት መጠቀም ደግሞ ለራሴ አሳፋሪ ነው የሚሆነው። እችለዋለሁ እችላለሁ ሲባል ማለት ሁሉም ነገር አደርጋለሁ ማለት አይደለም። በዛ መልኩ አይደለም እኔ የምረዳው። ስጦታ አለን። ተምረን መለወጥ እንችላለን። ብንሳሳት ደግሞ እናስተካክላለን። እሱን አይነት ሜንታሊቲ ነው ያስተሳሰብ ነገር ነው እንዲመጣ የምፈልገው እኔ። ለምሳሌ ከትምህርት አንጻር አገር ቤት የምታየው ባለው ካሪክለም ለምሳሌ በሂሳብ በእንግሊዘኛ ጎበዝ ያልሆነ ተማሪ በቃ ጎበዝ አይደለም እየተባለ ነው። ከዛ እሱም ተደጋግሞ ሲነገረው እውነት ይመስለውና ሌላ ብዙ እምቅ ስጦታዎቹን ሳይጠቀምባቸው ይቀራል ማለት ነው። ስኬትን የምናይበት፣ የምንመዝንበት ሚዛኑ ራሱ መስተካከል አለበት። ለራሳችንም ያለውን ማለት ነው። እኔ ትምህርት ትምህርት ስል ይሄ ኮሌጅ ገብተሽ ተምረሽ የምትይዥው ሰርቲፊኬት ብቻ ማለት አይደለም። አጠቃላይ ለሕይወትሽ ጠቃሚ የሚሆኑ ክህሎትሽ ሊያሳድጉ የሚችሉ በቃ ጥሩ ቤተሰብ እንድትሆኝ ጥሩ ማህበራዊ ተግባቦት እንዲኖሮሽ፣ እንደዛ የሚያደርጉ ነገሮችንም ደግሞ ከልጆች ጋር ሳያይዘው ነው የበለጠ ጠንከር የሚልልኝ። እኛ ያለውን ነገር አሟጠን እየተጠቀምን ራሳችንን ብቁ እያደረግን ከልጆቻችን ቀድመን ካልተገኘንላቸው ሞዴል የሚያደርጉት ማንን ነው? እነሱን ለማሳደግ ብላ ትምህርቷን ያቋረጠች ወዶ ከሙያ ወደኋላ የቀረችን እናት ስራ ሊሄድ ነው ስትል ልጇ ኩሽና ነው ወይ የሚሉ ልጆች አሉ። የእናት ስራዋ ኩሽና ነው፣ እና የኔ አባት እኮ ሳይንቲስት ነው፣ አንቺ ምንድን ነው የምትሰሪው? እያሉ የሚጠይቁ ልጆች አሉ። ይህ ትክክለኛ ጥያቄ ነው። በምንችለው መልኩ ራሳችንን ብቁ ስናደርግ፣ አሀ እኔም የምችላለሁ ብለው እያሰቡ ነው የሚሄዱ ልጆቻችን። ስለዚህ ለልጆቻችን የተሻለ ነገር ማድረግ ካሰብን የመጀመሪያው ነገር ራሳችን በምንችለው ሁሉ እያሻሻለን መገኘት። ዶክተር ጸጋን ሹባለ ከአሜሪካ ድምጽ ጋቢና ቤ ጋር ስለነበራቸው ቆይታ እያመሰገንን ውይይታችንን እዚህ ላይ ጨርሰናል። በፕሮግራም አርትኦቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ እንዲሁም በመስተንግዶ እኔ ኤደን ገረመው አብረናችሁ አምሽተናል። ከኛ ጋር ስለነበራችሁ ቆይታ ከልብ እያመሰገንን በጀመርነው ሙዚቃ እንሰናበታችኋለን። ሰናይ ምሽት ይሆንላችሁ። ደህና ደሩ أشوخة نقول نايمين أنا يا